ጥር 20 ቀን 2003 ዓመተ ምህረት በነጋሪት ጋዜጣ የወጣው የኢትዮ ቴሌኮም ማቋቋሚያ የሚኒስትሮች ምክር ቤት ደንብ የኢትዮጵያ ቴሌኮሚኒኬሽን ኮርፖሬሽን ግን መፍረሱን ይጠቅሳል። የፈረሰው ኮርፖሬሽን መብትና ግዴታዎችም ለኢትዮ ቴሌኮም መተላለፋቸው ተመልክቷል። እናም ኢትዮ ቴሌኮም በይፋ ስራ ከጀመረ ጥቂት ወራት ተቆጥረዋል። ሰራተኞችን እንደ አዲስ የመደበው አዲሱ ተቋም በኢትዮጵያ ቴሌኮሚኒኬሽን ኮርፖሬሽን ተቀጣሪዎች ከነበሩት 13000 ያህል ሰዎች ወደ አንድ ሶስተኛ የሚሆኑትን ብቻ ተቀብሏል። የተቀሩት አሁንም በስራቸው ላይ ቢሆኑም ከድርጅቱ መቀነሳቸውን እየተናገሩ ነው። አቶ ግዛቸው በላይ በኮርፖሬሽኑ የአዋሳ ቅርንጫፍ የደንበኞች ፋይል ክፍል ኃላፊ ናቸው። እንግዲህ እንደሚታወቀው የኢትዮጵያ ቴሌኮሙኒኬሽን ሰራተኛ ነበርኩኝ አሁን ግን ከአዲሱ ኢትዮ ቴሌኮም በኋላ ከተቀነሱ ሰራተኛ አንዱ ነኝ ቀንሻለ ብለው ነው የሚያምኑት በትክክል ያው እንግዲህ የተመደቡት ሰራተኞች ተነግሯቸዋል እኛ ግን ያው ዝም ብለን እየጠበቅን ነው ያለነው ስራ ላይ ምን አይነት ችግር እየፈጠረ ነው ይሄ ሁለት አይነት መታወቂያ ያላቸው ሰራተኞች ናቸው አንድ መስሪያ ቤት ሰሩ ያሉት ይመስለኛል እንግዲህ ምንድን ነው ስራ ላይ የፈጠረው ችግር? ወደፊት ያው የማንቀጥል ሰራተኛ ስለሆንን በትጋትና በሞራል በፊት እንደምንሰራው የመስሪያ ቤቱ ፍቅር ኖሮን መስሪያ ቤቱ አስተምሮናል፣ አሳድጎናል፣ ብዙዎቻችንን አሻሽሎናል። ያንን እያሰብን አይደለም የምንሰራው፣ ተስፋ እየቆረጥንና ከዛሬ ነገ ያው የምንወጣበትንና የአገልግሎት ካሳችን ተከፍሎን ወይ ደግሞ ምን እንደሚመጣ ማናቅም፣ በዛ ሁኔታ ውስጥ ነው እየሰራን ያለ ነው። ለምሳሌ አሁን እናንተ ያልተመደባችሁት ሰራተኞች በትክክል ኃላፊ የሆነ ሰው መጥቶ የስራ ኃላፊ የሆነ የመስሪያ ቤቱ ሊሆን ይችላል፣ ወይ መንግስት ባለስልጣን ያለው ሁኔታ በየጊዜው አበራሩላቸዋል እንደዚህ ደረጃ ላይ ደርሷል አሁን ሁኔታው በሚል ወይስ በቂ መረጃ የላችሁ? ምንም በቂ መረጃ የለንም። በአንድ ወቅት ብቻ አቶ ደብረ ጽዮን በአምባሳደር ቲያትር ሰብስበውን አቶ ደብረ ጽዮን ገብረ ሚካኤል ማለት የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስትሩ ማለት ነው። አንዳንድ ያልተመደብነውን ሰራተኛ ወደፊት እህት ኩባንያ ተቋቁሞ በዛ እንደምንሰማራ ነው የገለጹልን። ግን በአጠቃላይ ሰራተኛው እህት ኩባንያ ተከፍቶ መስራት አይፈልግም። ያም ምክንያት የሆነው በአሁን ሰዓት ኢትዮ ቴሌኮም የሚሰራውን ስራ እንደገና ደግሞ ዳይሬክት ቻናል እና ኢንዳይሬክት ቻናል ተብሎ በጅምላ ነጋዴ እና በችርቻሮ ነጋዴ የመስሪያ ቤቱ አገልግሎት የሚሰጣቸውን ነገሮች በሙሉ እንደሚሰሩ ነው። ከነሱ ተጨማሪ ደግሞ ግሎሪየስ፣ እንደ ጋራድ፣ እንደ ፖስታ ቤት የመሳሰሉት ደግሞ ያንኑ አገልግሎት ቴሌ አገልግሎት የሚሰጣቸው እየሰሩ እኛ በስራ ላይ ያልተመደብ ነው ሰራተኞች ያንን ስሩ ማለት እኛ አንደኛ አትራፊም አንሆንም፣ ሁለተኛ ቀጣይነት ያለውም አትራፊ ሆኖ የማይቀጥል ስለሆነ በዛ በእህት ኩባንያ ገብተን ትሰራላችሁ ብሎ ማለት እኛ አልገባንም። የሰራተኞቹ ቅሬታ ለበርካታ ዓመታት ካገለገሉበት መስሪያ ቤት መቀነሳቸው ብቻ አይደለም። በአዲሱ ተቋም እየተካሄደ ያለው ድልድልም ግልጽና ፍትሐዊ አይደለም ባይ ናቸው። የመጀመሪያና ሁለተኛ ዲግሪ ያላቸው ሰራተኞች ባሉበት ቦታ ባለ ዲፕሎማ የተመደበበት ሁኔታ እንዳለ፣ የማኔጅመንት ምሩቅ በሚፈለግበት የስራ መደብ የአካውንቲንግ ምሩቅ መመደብ የመሳሰሉት ሁኔታዎች እንደሚስተዋሉ ጠቅሰዋል። እነዚህ ቅሬታዎች ከአዲስ አበባ እስከ ክልሎች፣ ዞኖችና ወረዳዎች ባሉት የመስሪያ ቤቱ ቅርንጫፎች በሙሉ የሚደመጡ ናቸው። ምደባው የተካሄደው ከላይ ወደ ታች መሆኑን የጠቀሱት አስተያየት ሰጪዎች ቀድመው የተመደቡትና በኃላፊነት ቦታ ላይ የተቀመጡት ሰዎች ሌሎቹን የደለደሉት ፍጹም ወገናዊነት በታየበት ሁኔታ ነው ብለዋል። የተመደቡት ሰራተኞች ቁጥር አነስተኛ መሆኑም የሚበዙት ስጋት ላይ እንዲወድቁ ምክንያት ሆኗል። አቶ ባወቀ ካሳ በዲላ ከተማ የደንበኞች ፋይል ክፍል ኃላፊ ናቸው። ዲላ ዙሪያ ከ80 የሚበልጡ ሰራተኞች የሉ ከሄር ኩኝ ቅር አራት ወርም ቢሆነኝ ባለኝ ዳታ መሰረት ከ80 እስከ መቶ ባለው ጊዜ ባለው እንትን ውስጥ ነው የሰራተኛው ያለው። ከነኛ ውስጥ ምን ያህሉ ተመድበዋል? በኢትዮ ቴሌኮም በአዲሱ ከ12 አይበልጡ የተመደቡት። ስለዚህ ይሄ እንግዲህ በአጠቃላይ የተመደቡትን ሰራተኞች አማካይ ቁጥር ያሳየናል። በአጠቃላይ በሀገሪቱ ይመስለኛል የተለያየ መታወቂያ ነው የምትይዙት? ትገቡ ወደ ቢሮ የመስሪያ ቤቱ መታወቂያ ነው የምንይዘው። ያው የድሮውም በአዲሱም የተካተቱትም በድሮውም ያሉ መታወቂያውን እንጠቀምበታለን። ስቲል እስካሁን ኢትዮ ቴሌኮም የሚል መታወቂያ የተሰጣቸው አሉ፣ ግን ኢትዮ ቴሌኮም ዞንና በሬጅኖች ላይ የተሰጡትን እስካሁን ድረስ አላየውም። ግን ኤንጂፒኦ ላይ ዋናው መስሪያ ቤት ላይ ግን ያሉ ሰራተኞች ያው ታግ አድርገው አያለሁ እንጂ እኔ አሁን በዲላ ባለሁበት እንትን ውስጥ ኢትዮ ቴሌኮም የሚባል በአዲሱ መዋቅር የሚገቡ ሰራተኞች አልተገኘም። ዚህ ላይ እስቲ አንድ ጥያቄ ላንሳ። ምንድን ነው መጨረሻችን ብለው ያስባሉ? ስራውን እየሰራችሁ ነው፣ ደሞዝ እየተከፈላችሁ ነው። አስራ ሁለት የሚሆኑ ተመድበዋል ብለውኛል እዛ እናንተ ጋር። ለምሳሌ ሌሎቻችሁ አልተመደባችሁም። ምንድን ነው እነኛ አስራ ሁለቱ ያንን አጠቃላይ አሁን እዛ ዲላ አካባቢ ያለውን ስራ ማንቀሳቀስ ይችላሉ ብቻቸውን፣ ማለት ነው ትርጉሙ ወይስ ምንድን ነው? እንግዲህ ይሄ የኔ ያለኝ አስተሳሰብ እንዴት ነው በዚህ ሁኔታ ይቀጥላል ወይስ አይ ሳይቀጥልም የሚለውን የራሴን ሀሳብ ለማስቀመጥ እሞክራለሁ። አንደኛ የራሴ ሀሳብ ምንድ ነው? በአሁኑ ሰዓት የመንግስት ፖሊሲና ስትራቴጂ ስራ አጣችን ወይንም ጎዳና ተዳዳሪዎችን ከየቦታው እየለቀመ ስልጠና በመስጠት ራሳቸውን እንዲችሉ የማድረግ ስራ ነው የሚሰራው መንግስት። እና አሁንም ቢሆን መንግስት ይሄንን ወደ ስምንት ሺህ የድሮው የኢቲሲ ሰራተኞችን ወደ ስራ አጥነት ወይንም የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን ማለት ነው ወደ ስምንት ሺህ ሰራተኛ የሚሆን ያሰናብታል የሚል አቋም ስቲል እስካሁን የለኝም። ነገር ግን መንግስት ገብቶ ማስተካከያዎችን ያደርጋል ብዬ ገምታለሁ። ከኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን የሰራተኞች ማህበርና ከሚመለከተው የመንግስት አካል አስተያየት ለማግኘት ያደረግኩት ጥረት ለጊዜው ባይሳካም እንዳገኘው መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።